ስፖርት። በቦስተን ማራቶን የሩጫ ውድድር ዛሬ በወንዶችና በሴቶች በተከናወኑ ውድድሮች ኢትዮጵያውያን አሸናፊ ሆኗል። በሃምቡርግ ማራቶን ተስፋዬ አበራና መሰለች መልካሙ እሁድ አሸንፏል። አስቸጋሪ ንፋስ ባይኖር የውድድሩ ክብር ወሰን ሊሰበር ይችል ነበር ተብሏል። በእንግሊዝ ፕሪምየር ሊግ ግብ አዳኙ የሌስተር ሲቲ አጥቂ ጂሚ ቫርዲ ከሜዳ በቀይ ተሰናብቷል። ተጨማሪ ቅጣት ሊጠብቀው ይችል ይሆናል። ሊቨርፑል ተጋጣሚውን ድል አድርጎ ለአውሮጳ ሊግ የማለፍ እድሉን አስፍቷል። አርሰናል ነጥብ ጥሏል። ቼልሲ በማንቸስተር ሲቲ በሰፋ የግብ ልዩነት ሶስት ለዜሮ ተሸንፏል። በስፔላ ሊጋ ባርሴሎና በተከታታይ ለሦስተኛ ጊዜ እጅ ሰጥቷል። ማድሪድ አጋጣሚውን በመጠቀም በነጥብ ከባርሴሎና ጋር መስተካከል ችሏል። በመኪና ሽቅድድም ጀርመናዊው ኒኮ ሮዝበርግ ለሶስተኛ ጊዜ በተከታታይ አሸንፏል። የዘንድሮውን የዓለም ውድድር የማሸነፍ እድሉ ሰፊ ነው ተብሎለታል። በቦስተን ማራቶን የሩጫ ውድድር ዛሬ በወንዶችና በሴቶች በተከናወኑ ውድድሮች ኢትዮጵያውያን አሸናፊ ሆኗል። በሴቶች የሩጫ ውድድር አጸደ ባይሳ ሁለት ሰዓት ከ29 ደቂቃ ከ19 ሰከንድ በመግባት አንደኛ ወጥታለች። ቲርፊ ጸጋዬ ተከትላት በሁለተኛነት አጠናቃለች። በቦስተኑ የወንዶች የማራቶን ሩጫ ደግሞ አሸናፊ ሆነው ለሚ ብርሃኑ ነው። ለሚ ውድድሩን በአንደኛነት ያጠናቀቀው ሁለት ሰዓት ከ12 ደቂቃ ከ44 ሰከንድ በመሮጥ ነው። ትናንት በተከናወነው በሃምቡርጉ ማራቶንም ተስፋዬ አበራና መሰለች መልካሙ አሸናፊ ሆኗል። በሴቶች ፉክክር አሸናፊ የሆነችው መሰለች መልካሙ ናት። መሰለች ውድድሩን ለማጠናቀቅ የፈጀባት ጊዜ 2 ሰዓት ከ21 ደቂቃ ከ54 ሰከንድ ነው። መሰለች የገባችበት ሰዓት በሃምቡርግ ማራቶን ከተመዘገበው ክብር ወሰን ከ2 ደቂቃ ከፍ ያለ ነበር። በወንዶች ተመሳሳይ የሩጫ ውድድር ተስፋ ያበራ 2 ሰዓት ከ6 ደቂቃ ከ58 ሰከንድ በመሮጥ አንደኛ ሆኗል። በሶስት ወራት ልዩነት በማራቶን ሩጫ ሲያሸንፍ የሃምቡርጉ ሁለተኛው ነው። ቀደም ሲል በዱባዩ ማራቶን ሁለት ሰዓት ከአራት ደቂቃ ከ23 ሰከንድ በመሮጥ አንደኛ ወጥቶ ነበር። በሃምቡርጉ የሴቶች ማራቶን ሩጫ ውድድር ሁለተኛ ወጣችሁም የቀድሞ ባለድሏ መሠረት ኃይሉ ናት። እግር ኳስ በጀርመን ቡንደስሊጋ የእግር ኳስ ፉክክር መሪው ባየር ሚንሽን ተጋጣሚውን 3 ለ0 ድል አድርጓል። በሰባት ነጥብ ልዩነት ከስሩ የሚከተለው ቦሩሲያ ዶርትሙንድም በተመሳሳይ ውጤት ተጋጣሚውን ድል ነስቷል። ቦሩሲያ ዶርትሙንድ ትናንት ከሃምቡርግ ባየር ሚንሽን ደግሞ ከትናንት በስቲያ ከሻልከ ጋር ነበር የተጋጠሙት። 78 ነጥብ ይዞ ቡንደስሊጋውን ለሚመራው ባየር ሚንሽን ቀዳሚዎቹን ሁለት ግቦች ያስቆጠረው ሮበርት ሌቫንዶቭስኪ ነው። በዕለቱ ግጥሚያ ተደጋጋሚ ሙከራ ሲያደርግ የነበረው አርቱር ቪዳል ማሳረጊዋን ሦስተኛ ግብ በ73ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። ቦሩሲያ ዶርትሙንድ በ10 ተጫዋቾች የተወሰነው ሃምቡርግን ትናንት 3 ለ0 ባሸነፈበት ጨዋታ የ17 ዓመት ወጣት ክርስቲያን ፑልሲች በቡንደስሊጋው የመጀመሪያው ሆኖ የተመዘገበለትን ግብ አስቆጥሯል። የሃምቡርጉ ግብ ጠባቂ ሬኒ አድለር በ52ኛው ደቂቃ ላይ በቀይ ካርድ ከሜዳ የተሰናበተው ከፍጹም ቅጣት ምትክልል አልፎ ሺንጂ ካጋዋን ጠልፎ በመጣሉ ነበር። አጋጣሚውን ተጠቅሞ በሰፋ ልዩነት ድል ያደረገው ቦሩሲያ ዶርትሙንድ ነጥቡን 71 ማድረስ ችሏል። በአጠቃላይ ውጤቱ የተደሰቱት የቦሩሲያ ዶርትሙንድ አሰልጣኝ ቶማስ ቶሆል በጨዋታው ወቅት ድክመት ያሉትንም አልሸሸጉም። በጥቅሉ ተደስቻለሁ። በእርግጥ የተወሰኑ ግራ መጋባቶችና ጥንቃቄ አልባ ስህተቶች ነበሩ። ለምሳሌ ማኒ ቤንደር ለጥቂት አንድ ለዜሮ ዋጋ አስከፍሎን ነበር። በዚህም አለበዚያ ግን በሚገባ በትጋት ነው የተጫወትነው። ጨዋታውን ፈጠን ለማድረግ ክፍተቱን እስክናገኝ ድረስ በእርግጥ ትንሽ ጊዜ ወስዶብናል። ቢሆንም ግን ሁሉም ጥሩ ነው። ቅዳሜ ለት በተከናወኑ ሌሎች ጨዋታዎች ባየር ሌቨርኩሰን አይንትራክት ፍራንክፉርትን ሶስት ለ ዜሮ እንዲሁም ቬርደር ብሬመን ቮልስቡርግን 3 ለ2 ረቷል። ከታችኛው ምድብ ዘንድሮ በእድገት ወደ ቡንደስሊጋው የመጡት ዳርምሽታት እና ኤንግሎሽታት ተገናኝተው ጨዋታው በዳርምሽታት 2 ለ ዜሮ አሸናፊነት ተጠናቋል። ሽቱትጋርት በአውስቡርግ 1 ዜሮ ሄርታ ቤርሊን በሆፈንሃይም ሁለት ለአንድ ተሸንፏል። ትናንት በተከናወነ ጨዋታ ደግሞ ስርጭታችን የሚገኝበት የቦን ከተማ ተጎራባች የሆነው ኮሎኝ ማይንስን ሶስት ለሁለት አሸንፏል። የጀርመን ብሔራዊ ቡድን ተሰላፊው የኮሎኒው የግራ ክንፍ ተከላካይ ዮናስ ሄክቶር የትናንቱ ውጤት እጅግ እንዳስደሰተው ገልጧል። የትንተናውን ውጤት እንደተመለከተው በእርግጥም የሆነ ነገር ይዘን መውጣት እንደሚገባን የታወቀ ነበር። ባለፉት ሳምንታት በሚያናድድ ሁናቴ ነጥቦችን ከእጃችን ያስነጠቅንባቸው ብዙ ጨዋታዎችን አከናውነናል። አሁን ግን ከዚያ በተለየ ነው የተጫወት ነው ነገርየውን አዙረን ባገኘነው ነጥብ ሲበዛ ደስተኞች ነው። ቬርደር ብሬመን፣ አይንትራክት ፍራንክፉርት ና ሃኖቨር ወራጅ ቀጠናው ውስጥ ይገኛሉ። የደረጃ ሰንጠረዡ ጠርዝ ላይ የሚገኘው ሃኖቨር እና መሪው ባየር ሚንሽን የነጥብ ልዩነታቸው 57 ደርሷል። በጉዳት ለረዥም ጊዜ ከባየር ሚንሽን ተገልሎ የነበረው የጀርመኑ ብሔራዊ ቡድን ተሰላፊ ጀሮሜ ቦአቴንግ ዛሬ ከቡድኑ ጋር ልምምድ አድርጓል። የ27 ዓመቱ የባየር ሚንሽን የመሃል ተከላካይ ከባድ ጉዳት የደረሰበት ከሦስት ወራት በፊት ከሃምቡርግ ጋር በነበረው የመልስ ጨዋታ ነበር። ነገና ከነገ ወዲያ ለጀርመን እግር ኳስ ማህበር የግማሽ ፍጻሜ ጨዋታዎች ይከናወናሉ። ነገ ምሽት መሪው ባየር ሚንሽን ከቬርደር ብሬመን፣ ረቡ ደግሞ ዶርትሙንድ ከሄርታ ቤርሊን ጋር ይገናኛሉ። በነገው ጨዋታ የባየር ሚንሽን ተጫዋቾች የተሻለ መጫወት እንደሚገባቸው አሰልጣኝ ፔፕ ጓርዲዮላ አስጠንቅቋል። የጀርመን እግር ኳስ ማህበር አሸናፊ በቡንደስ ሊጋ ውድድር ለሻምፒዮንስ ሊግ ያላለፈ ከሆነ በቀጥታ ወደ አውሮጳ ሊግ ዋንጫ ውድድር ይገባል። የጀርመን እግር ኳስ ማህበር ውድድር ከቡንደስ ሊጋው እና ከሁለተኛ ዲቪዚዮን ቡንደስ ሊጋ 64 ቡድኖች የሚሳተፉበት በጀርመን እግር ኳስ ከቡንደስ ሊጋው ቀጥሎ ወሳኝ የሚባል ፉክክር ነው። በእንግሊዝ ፕሪምየር ሊግ ዛሬ ማታ ስቶክ ሲቲ ከቶትናም ሆትስበርግ ጋር ይጋጠማል። ማክሰኞ ደግሞ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ይገናኛል። ሊቨርፑል ከኤቨርተን፣ ዌስትሃም ዩናይትድ ከዋትፎርድ፣ እንዲሁም ክሪስታል ፓላስ ከማንቸስተር ዩናይትድ ጋር ረቡዕ ይፋለማሉ። የሳምንቱ ማሳረጊያ ውድድሮች ግን አስደማሚ በሆነ መልኩ ተጠናቋል። ትናንት በተከናወኑ ጨዋታዎች ቀዳሚውን ግብ በሳንቼስ አስቆጥሮ ሲመራ የነበረው አርሰናል ከክሪስታል ፓላስ ጋር አንድ እኩል ተለያይቷል። ለአርሰናል የጀርመኑ ብሔራዊ ቡድን ተሰላፊ ሜሱት ኦዚል ተደጋጋሚ ድንቅ ሙከራዎችን አድርጎ ነበር። ትናንት በአስር ተጫዋቾች የተወሰነው መሪው ሌስተር ሲቲ ባለቀ ሰዓት ባገኘው ፍጹም ቅጣት ምት ከዌስትሃም ዩናይትድ ጋር ሁለት እኩል ተለያይቷል። ለሌስተር ሲቲ የመጀመሪያዋን ግብ በ18ኛው ደቂቃ ላይ ያስቆጠረው ግብ አዳኙ ጂሚ ቫርዲ ነው። 55ኛው ደቂቃ ላይም ጥሩ የግብ ዕድል አግኝቶ ሳይጠቀምበት ቀርቷል። ሆኖም ግን ብዙም ሳይቆይ ጂሚ ቫርዲ ሃምሳ ስድስተኛው ደቂቃ ላይ ፍጹም ቅጣት ምት ክልል ውስጥ የተጠለፈ በመምሰል ዘሎ በመውደቁ ሁለት ቢጫ ካርድ በማየት በቀይ ከሜዳ ተሰናብቷል። ጂሚ ቫርዲ ቀይ ካርድ ሲሰጠው ዳኛው ላይ በብስጭት ያሳየው እንቅስቃሴ ለቅጣት ሊዳርገው እንደሚችል ተገልጧል። ምናልባትም ጥፋተኛ ሆኖ ከተገኘ ቀጣይ ጨዋታዎች ላይ እንዳይሳተፍ ሊታገድ ይችላል። ዌስትሃም ዩናይትድ አቻ የምታደርገውን ግብ በፍጹም ቅጣት ምት የምትያገኘው 84ኛው ደቂቃ ላይ ነበር። 86ኛው ደቂቃ ላይ ሁለተኛዋ ግብ ተቆጥራ ሌስተር ሲቲ ሽንፈት አጠላበት። ሆኖም መደበኛ የጨዋታ ክፍለ ጊዜው ተጠናቆ በተጨመረው የባከነ ሰዓት ማለትም 95ኛው ደቂቃ ላይ በፍጹም ቅጣት ምት ሌስተር ሲቲ አቻ መውጣት ችሏል። ጨዋታውም በዛው ተጠናቋል። ሊቨርፑል በርምስን ሁለት ለአንድ በማሸነፍ ለአውሮፓ ሊግ የመሳተፍ እድሉን አለምልሟል። 32 ጨዋታዎችን ያከናወነው ሊቨርፑል በ51 ነጥብ ስምንተኛ ደረጃ ላይ ይገኛል። በስፔን ላ ሊጋ ባርሴሎና በሊዮኔል ሜሲ ብቸኛ ግብ በባዶ ከመሸነፍ ቢድንም በቫሌንሽያ ሁለት ለአንድ ተረቷል። ለሊዮኔል ሜሲ ግን አምስት መቶኛ ግቡ ሆኖ ተመዝግቦለታል። አትሌቲኮ ማድሪድ ግራናዳን ሶስት ለዜሮ ማንኮታኮት ብቻ አይደለም፣ የባርሴሎና ሽንፈት በነጥብ እንዲስተካከል አስችሎታል። ባርሴሎናም አትሌቲኮ ማድሪድም 76 ነጥብ አላቸው። ባርሴሎና በግብ ክፍያ የደረጃ ሰንጠረዡን ይመራል። ሪያል ማድሪድ አንድ ነጥብ ዝቅ ብሎ ይከተላል። ትናንት ቪላሪያል በራዮ ቫሌካኖ ሁለት ለአንድ ድል ተነስቷል። አትሌቲኮ ቢልባኦ ማላጋን አንድ ለምንም ሲያሸንፍ፣ ሴቪላ ከዴፖርቲቮ ዴ ላ ኮሩኛ ጋር አንድ እኩል ተለያይቷል። ስፖርቲንግ ጂዮን፣ ሌቫንቴና ጌታፌ ወራጅ ቀጠና ውስጥ ይገኛሉ። ክሪስቲያኖ ሮናልዶ በርካታ ግቦችን ከመረብ በማሳረፍ ይመራል። እስካሁን ሰላሳ አንድ ግብ አስቆጥሯል። የባርሴሎናዎቹ ሉዊስ ሱዋሬዝ እና ሊዮኔል ሜሲ በ26 እና 23 ግብ ሁለተኛና ሶስተኛ ግብ አግቢዎች ናቸው። በፎርሙላ 1 የመኪና ሽቅድምድም ታሪክ ጀርመናዊው ኒኮ ሮዝበርግ ሻንጋይ ውስጥ የተደረገውን ፉክክር በአንደኛነት በማጠናቀቅ ሶስት ውድድሮችን በተከታታይ በማሸነፍ አስረኛው አሽከርካሪ ሆነ። ከዚህ ቀደም ሶስት ውድድሮችን በተከታታይ ያሸነፉት ዘጠኙ ተወዳዳሪዎች የፍጻሜው ባለድል መሆን የቻሉ ናቸው። በዚህም ኒኮ ከወዲሁ የዘንድሮ አጠቃላይ ውድድር አሸናፊ ሊሆን ይችላል ተብሏል። ዋነኛ ተፎካካሪው ሌዊስ ሃሚልተን በሰባተኛነት አጠናቋል። በአጠቃላይ ድምር ውጤት ኒኮ ሮዝበርግ 75 ነጥቦችን በመሰብሰብ አንደኛ ነው። ሌዊስ ሃሚልተን እስካሁን ያለው 39 ነጥብ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ አስተያየትና ጥቆማቸው ያለን መልካም ጊዜ ጤና ይስጥልኝ።